ሼህ አብዱራህማን ሀጂ ከቢር በአውስትሬሊያ ኢትዮጵያውያን እስልምና እምነት ተከታዮች መሪ የፊታችን መይ 24 የረመዳን ጾም አብቅተው ኢድ አልፈጥር በዓል በእምነቱ ተከታዮች ዘንድ ይከበራል። በቅድሚያ እርሶንና መላው እስልምና ተከታዮችን ከወዲሁ እንኳን ለኢድ አልፈጥር አደረሳችሁ እንላለን። እንኳን አብሮ አደረሰን። እናመሰግናለን። የእርሶስ የእንኳን አደረሳችሁ መልእክት ምንድን ነው? ለመላው የእስልምና እምነት ተከታዮች በተለይም ለኢትዮጵያውያን አውስትራሊያውያን ዘንድሮ እንደምታውቁት ለየት ያለ ጾም ነው የጾም ነው ያ ሁሉም በየቤቱ ነው መሰብሰብም የለም። በጥሩ ሁኔታ አሳልፈናል። ሁሉም የተሰጣቸው መምራውን ተከትሎ ጾሙን በስነ ስርዓት አሳልፏሉ። إنقريه هنا الله سبحانه وتعالى بذي يصوم عيد وينمذج موعد الفطر بسلامة درسا إذا تقبل الله منا ومنكم كن أنتم كنام الله سبحانه وتعالى طور سراج يقبل به الوثنى أستغفره كذا أعادنا الله وإياكم باليمن والبركة ببركة الله سبحانه وتعالى إمال للسلين بلن ملكتين أستغفر الله ኢድ አልፈጥር በዓል ለምን ያህል ጊዜ ነው የሚከበረው? አከባበሩስ በምን መልክ ነው የሚሆነው? በተለይ የዘንድሮ ቅድም እንዳነሱት ከኮሮና ቫይረስ ወረርሽኝ ጋር ተያይዞ ካምናው በምን መልኩ ለየት ይላል? በጣም ለየት ይላል። አንደኛው አንድ ቀን ነች እሷ ጄኔራሊ። ከአሁን በፊት ግን አንድ ቀን ስትሆንም አንዷን ቀን ቤት አሳልፈን ሌላ ጊዜ እንሰበሰባለን ገተሪንግ አለ ዊኬንድ፣ ለልጆች መጫወቻ፣ ለትላልቆችም ኮንፈረንስም እናደርጋለን። ብዙ ቢዝነስም ያካሄዳል፣ ሰው ሄዶ የሚፈልገውን ይገዛል። ብዙ ነገር ነበረ፣ ያ ሁሉ የለም ዘንድሮ። ያም ሆኖ ደግሞ ይሄ የአላህን ትእዛዝ የፕሮፌት መሐመድ አለ ሰላቱ ወሰላም ትእዛዝን ተቀብለን እንደዚህ ያለ ነገር ሲመጣ፣ እንደዚህ ያለ በሽታ ሲመጣ አትንቀሳቀሱ ስላሉን ያን ተቀብለን ቤታችን በማሳለፋችን ዊ አር ሀፒ ኖ ኤኒ ፕሮብለም። ግን ሁላችን አሁን ቤታችን ውስጥ ነው የምናሳልፈው። እስከ አምስት ሰው ግን መጥቶ ሊዘይርህ ይችላል። ያው ዳት ኢነፍ ነው። በተለያየ ሰዓት ላይ ሊመጡም ይችላሉ። ደን አት ሆም ዊል እንጆይ ኢንሻላህ። ያን ብዬ ይገምታሉ። ለየት ያለ ነው ከሁሉም። ወደ ውጭ ግን ወተን ይሄ ካምፒንግ ወይም ፒክኒክ ምናምን አይኖርም። ስለዚህ ለየት የሚያደርገው ይሄ ነው ዘንድሮ። በረመዳን ጾም ወቅት እንስንናገር በጾም ወቅት የሚቀርቡ ምግቦችን እንደዚሁ አንስተውልን ነበር። ቴምርንም አክሎ በኢድ አል ፈጥር ወቅትስ ጾም ሲፈታ ለየት ይላል የአመጋገቡ ሁኔታ ወይም መፍጠሪያው ባህላዊ ምግቦች ለየት ይላሉ ወይስ በጾሙ ወቅት ይበሉ የነበሩትን ምሽት ላይ ተመሳሳይ ናቸው? እንደነገርኩ ከአሁን በፊት በሀዲሱ ወይም በቲቺንግ ኦፍ ፕሮፌት ሰላም ያለው አት። ተምር በልታችሁ የሆነ ነገር ቀምሳችሁ ነው። ምክንያቱም ስትጾሙ ስለከረማችሁ ተበልቶ ብወጣ ይሻላል ወደ ሰላቱ ይባላል። አሁን እንግዲህ በጠዋት እንነሳና ሶስት ተምር ወይም አንድ ተምር እንትናን እናደርጋለን። በባህሉ መሰረተ ደግሞ ገፎ ይደረጋል። በገንፎ አፍጥረን ወደ ሰላት እንሄዳለን። ከዛ በኋላ ጄኔራሊ የተለያየ ምግብ ይሰራል በባህሉ መሰረት። ይሄ ሃይማኖታዊ አይደለም። ያኔ ሁሉም የሚችለውን እንደ ፍላጎቱ የተለያየ ምግብ ይሰራል። ልክ ጾማቸውን ስትፈቱ እንደምታደርጉት ማለት ነው። በዶሮም ሆነ በስጋ ወጥም በቀይ ወጥም ሆነ በልጫም ሆነ ሁሉም ይደረጋል ሰው። ይሄ ግን ሃይማኖታዊ አይደለም፣ ባህላዊ ነው። ስለዚህ የሃይማኖታዊ በጠዋት በተምር ማፍጠር ብቻ ነው። ወደ ሰላሳ እንሄድ በፊት በዚህ በኢድ አል ፈጥር ወቅት እንደዚሁ መስዋዕትነት ይቀርባል። የዛ ታሪካዊ ምንጩ ምንድን ነው? እዚህ ሀገርስ ያለው የሙስሊሙ ማህበረሰብ ያንን በምን መልኩ ነው መስዋዕት የሚያቀርቡት? ኢደል ፍጥር ምንም የለም። ኢደል ፍጥር ሞር ደሃ ማስታወስ ነው። ግን ሰብስበን የምንሰበስባት ብር አለች ዘካት አልፍጥር ትባላለች። የጾም ዘካ ወይም የጾም ዶኔሽን ትባላለች። እሷ ግዴታ ነች። እሷን ሰብስበን ማንም ሰው ሳይራ በዛ ቀን ሁሉም ደሃው ሲበላ አንድ ውል ማድረግ ግዴታችን ነው። ወደ ሰላሳ እንሄድ በፊት እሷን መስጠት አለብን። ያ ነገር ይሰጣል ከዛው ያኒ አንድ ሰው ሳይቀር በሰላም ዒዱን ሳይለምን እንዲውል ማድረግ ግዴታችን ነው። እና ኦስትራሊያ ላይ ፎር ኤግዛምፕል ፊፍቲን ዶላር ነች። ይሄ ይሰበሰብና ወደ ሀገር ይላካል። እዛ መግብ ተገዝቶ ምናምን በጊዜ ይሰጣቸዋል። ጨርቅ የሌል ሁላቸውም እንዲገዙ ይሄ ግዴታ ነው። ፓርት ኦፍ ዶኔሽን ሳይሆን ኮምፖልሶሪ የሆነ ነገር ነው። ስለዚህ እሱንም ለየት ያለን እንጂ ፍየል ምናምን የምናደርግ የለም ራሱን የፈለገው ራሱ አርዶ ይበላል ቤቱ ማለት ነው ግን ዳ ማብላት በዛ ቀን ማንም ሰው በረሃብ እንዳይውል ተገደናል እሱም ማድረግ ግዴታችን መልካም ሼክ አብዱራህማን ሀጂ ከቢር በአውስትራሊያ ኢትዮጵያውያን እስልምና እምነት ተከታይ መሪዎች በድጋሚ እንኳን እርስንና የእምነቱን ተከታዮች ለኢድ አልፈጥር በአል አደረሳችሁ ስለ ቃለ ምልልሱ እናመሰግናለን እኔ አመሰግናለሁ። እናንተም በረካ ሁኑ። ይሄን አስባችሁ በየጊዜው አስተኛን እያስታወሳችሁት መደወል ወደ ኢትዮጵያ ማስተላለፋችሁ በጣም ደስ የሚል ነው። አሁን እንግዲህ ዋናው ነገር ኢትዮጵያ ላይ የሚካሄደው እያወቅን ነው። በጣም ትኩረት ሰጠን አንድነታችንና ሉዓላዊነታችንን መጠበቅ ግዴታ እንደሆነ ሁሉም ሙስሊም ክርስቲያን ሳይል እችን አውቀን ለወደፊት አላህ ሱብሐነሁ ወተዓላ በሰላም ንክስር ያድርሰን ብለን ጸሎታችን አላህን እንጠይቃለን። እናመሰግናለን። ታንክ ዩ ቨሪ ማች። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ኤዩ አምሃሪክን ይጎብኙ። Want to hear more stories like this? Listen on Apple Podcasts, Google Podcasts, Spotify, or wherever you get your